በይንተ ተሰገቱ ለወልደ አምላክ ምኔኪ ወበኪ ቁርባነ ኰነ ምድር ማይደር ውስታርያም ብኪ ወበስም ወልደኪ ቁርባነ ኰነ አስርቱ ቃላት እለተጺፋ ባጻቢሁ ለእግዚአ ኵሉ ፍጥረት አደረ ወልደ አምላክ ላሌኪ አብ በይማኑ ከደነኪ ወቅዱስ መንፈስ ጸለለኪ ዋይለልውላአጽናአኪ ወኢየሱስ ለብሰ ስጋ ዚአኪ ከላ ወይብዬ ዘጸማ ይምጽአ ሀብዬ ወይስተይ በከመይቤ መጽሐፍ አፍላገማ የወዘውዝ ምከርሱ ወልድኪ ሳይሎ ክፍለነ ሳሊለነ ቅድስ